የደቡብ ሱዳንን ለአምስት ዓመታት የዘለቀ የእርስ በእርስ ብጥብጥ ለማስቆም ያስችላል የተባለውን የሰላም ስምምነት ተግባራዊ ለማድረግ ጥቂት ሳምንታት ሲቀሩት የሀገሪቱ የሃይማኖትና ሲቪክ መሪዎች የሚሳተፉበት የጸሎት ስነ ስርዓት ሊካሄድ ታቅዷል። በስነ ስርዓቱ ላይ የካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አቡነ ፍራንሲስና የሌሎች አብያተ ክርስቲያን መሪዎችና አባላትም እንደሚገኙ ታውቋል። ሳቢና ካስቴል ፍራንኮ ከሮም አጠናቅራለች። ሰሎሞን አባተ ያቀርባል። መንፈሳዊው ጉባኤ እንዲጠራ የእንግሊዙ ካንተርበሪ ሊቀ ጳጳስ ጀስትን ወልቢ ያቀረቡትን ማሳሰቢያ አቡነ ፍራንሲስ ተቀብለው ቫቲካን ቅጥር በሳንታ ማርታ መኖሪያቸው ውስጥ እንዲከናወን ፈቅደዋል። ፕሬዚደንት ሳልቫኪርና አምስት ምክትሎቻቸውን ጨምሮ የደቡብ ሱዳን የፖለቲካ የሲቪልና የአብያተ ክርስቲያን ባለሥልጣናትና መሪዎችም በሥነ ሥርዓቱ ላይ እንደሚሳተፉ ተገልጿል። የመንግሥቱ መሪዎች የፊታችን ግንቦት አራት ለአዲሱ ዘመን ሥልጣን ይረከባሉ። የደቡብ ሱዳን አብያተ ክርስቲያን ምክር ቤት ስምንት አባላትም በቫቲካኑ መንፈሳዊ ጉባኤ ላይ ይገኛሉ ተብሏል። በጉባኤው ሐሳብ ላይ የቫቲካን ቃል አቀባይ አሌሳንድሮ ጂሶቲ ማብራሪያ ሰጥተዋል። ይህ ሁሉን አቀፍ መንፈሳዊና በተመሳሳይ ጊዜም ዲፕሎማሲያዊ የሆነ ጉባኤ በቫቲካን መንግሥት ጽሕፈት ቤት እና በካንተርበሪ ሊቀጳጳስ የተጠራ ነው። በቤተ ክርስቲያኒቱ በኩል የጽሞናና የጸሎት እንዲሁም የመነጋገሪያና የእርቅ ይሆናል ለደቡብ ሱዳን ሕዝብ ሰላምና ብልጽግና ለመስራት ኃላፊነት ለወሰዱ ሁሉም የመከባበርና የመተማመን ዕድል የሚፈጠርበት አጋጣሚ ነው። በጉባኤው ላይ የዩጋንዳ ሊቀጳጳስና የአፍሪካና የማዳጋስካር አብያተ ክርስቲያን ታላላቅ መሪዎች ኅብረት ፕሬዚደንት የእግዜርን ቃል ይናገራሉ፣ ስብከት ይኖራቸዋል ተብሏል። አቡነ ፍራንሲስ በጉባኤው መዝጊያ ላይ ቃል ያሰማሉ። አቡኑ የካንተርበሪ ሊቀጳጳስና የስካትላንድ ፕሬዝቢቴሪያን ቤተ ክርስቲያን የቀድሞ ተማጻኝ ፊርማዎቻቸውን ያኖሩባቸው አንድ የሚያደርጋችሁን እሹ የሚለያያችሁን ተጠየፉ የሚል መልእክት የሰፈረባቸው የቅዱሱ መጽሐፍ ቅጂዎች ለጉባኤው ተሳታፊዎች ይበረከታሉ። ብፁዕ አቡነ ፍራንሲስ ስለ ደቡብ ሱዳን ሰላም አዘውትረው እንደሚጨነቁ በአደባባይ ሲናገሩ ይሰማሉ። በቅርቡም ፕሬዚደንት ሳልቫኪርን በመንበራቸው ተቀብለው አወያይተዋቸዋል። ከሊቀ ጳጳስ ዌልቢ ጋር ሆነው ደቡብ ሱዳንን ለመጎብኘት ውጥን ቢኖራቸውም ሀገሪቱ ውስጥ ባለው ያልተረጋጋ ሁኔታ ምክንያት ለጉዟቸው እስካሁን ቀን አልተቆረጠም።